የባህል መድረክ። እድሜህ ስንት ነው ተብሎ ሲጠየቅ የዓመታት ቁጥር ዋጋ የለውም፣ አሁንም ወጣት ሙሉ ጉልበትና አቅም እንዳለኝ ስሜቴ ይነግረኛል ሲል ይናገር እንደነበር ቃለ መጠየቅ ያደረጉለት ጋዜጠኞች ጽፈውለታል። ከአራትና አምስት አስርተ ዓመታቶች በላይ ወጣትነት ይሰማኛል ይል የነበረውና በፋሽን ኢንዱስትሪው ስሙ የገነነው ጀርመናዊው የዘመናዊ ልብስ ቅድ ባለሙያ ካርል ላገፌልድ የካቲት 12 በ85 ዓመቱ በድንገት ከዚህ ዓለም ተለየ መባሉ በተለይ በተለይ በሚያውቁት ዘንድ በፋሽኑ ዓለም ከፍተኛ ድንጋጤን ፈጥሯል። ጤና ይስጥልኝ አድማጮች፣ እንደምናመሻችው በፋሽን ኢንዱስትሪው ዓለም ስሙ በገነነው በፓሪሱ የሻኔል ፋሽን ልብስ አቅራቢ ድርጅት በዋና አዘጋጅነት ከጎርጎሮሳውያኑ 1984 ጀ ጀምሮ በሚመራው በፓሪሱ የሻኔል የልብስ ፋሽን ትርኢት ላይ ከአንድ ወር ወዲህ መታየት ማቆሙ ጤናው ተስተጓጉሎ ይሆን በሚል ጥርጣሬዎችን አጭሮ ነበር። የእለቱ የባህል መሰናዶ የታዋቂውን ጀርመናዊ የሻኔል ፋሽን ልብስ ትርኢት አዘጋጅ የካርል ላገርፌልድን ስራና ሕይወት እየቃኘ በምዕራቡ ዓለም በፋሽን ኢንዱስትሪው ዘርፍ ተሰማርተው የሚገኙ አስተያየታቸውን ያጋሩንን ኢትዮጵያውያንን እናደምጣለን። መልካም ቆይታ። በዓለም ታዋቂ የሆነው የልብስ ቅድ ባለሙያ ካል ላገፌልድ ባለፈው ሰሞን ከዚህ ዓለም በሞት መለየቱ ሲሰማ በምዕራቡ ዓለም በተለይም የፋሽን ኢንዱስትሪው ዓለም ታዋቂ የፊልም ባለሙያዎች፣ ፖለቲከኞች የፋሽን ኢንዱስትሪው ዓለም ታላቁን የፋሽን ጥበብ ሊቅ አጣ ብለውለታል። ላጋፌልድ ከጎርጎሮሳዊው 1983 ዓ ም ጀምሮ በሚመራው በፓሪሱ የሻኔል የልብስ ፋሽን ትርኢት ላይ ከአንድ ወር ወዲህ መታየት አቁሞ ነበር። ከፈረንሳዩ ሻኔል በተጨማሪ ላጋፌልድ ለኢጣሊያው ፌንድ የሚሰራ ነበር። የራሱንም ካል ላጋፌልድ የተሰኘ የፋሽን መለያ እና በራሱ እጅ የተፈሸነ የጫማ፣ የልብስ፣ የሽቶና ቦርሳዎች መሸጫና ትርኢት ማሳያ ቦታም አለው። ላጋፌልድ ነጭ ቀለም የቀባውን ረዘም ያለ ጸጉሩን በፖኒቴል በማስያዝ እና ከዓይኑ በማይለየው ጥቁር መነጽሩ ይታወሳል። የፋሽን ንጉሱ የሚል መጠሪያ የተሰጠው የሻኔ ልብስ ቅድ ዋና ተጠሪ ጀርመናዊው ካል ላጋፌልድ በብሪታንያ ታዋቂ የሆነችውን ዘፋኝ ሊሊ አለንን በልብስ ትርኢት መድረኩ የፈሸናቸውን ልብሶች አድርጋ እንድትታይ ጋብዟት ያውቃል። ሊሊ የካርል ላገርፌልድን ከዚህ ዓለም በሞት መለየት ስትሰማ ካል በሚፈሽናቸው ልብሶች ልዕልት አድርጎይ ነበር ስትል ነበር የገለጸችው። ካርል ላገርፌልድ በጣም በሚገርም ሁኔታ ለሁሉም ሰው ጥሩ ወዳጅ ጸባይ ያለውና ደግ ሰው ነው። በርካታ የፋሽን ልብሶችንና ቦርሳዎችን ልኮልኝ ልብሶቹን አድርጌ ልክ ልዕልት እንደሆንኩ ያህል እንዲሰማኝ አድርጎ ነበረ። ጀርመናዊው እውቅ የፋሽን ልብስ ስራ አዋቂ ካላጋ ፌልድ 85 ዓመቱን የደፈነው ባለፈው የጎርጎሮሳውያኑ መስከረም አስር ዕለት ነበረ። ወዳጆቹና አድናቂዎቹ እንኳን ለልደት በዓልህ አደረሰህ ብለው መልካም ምኞታቸውን ይግለጹለት እንጂ ካርል ላጋፌልድ 80 አሊያም 70 ወይም ደግሞ 85 ዓመት ይሙላው አይሙላው፣ እርግጡን ተናግሮ አያውቅም። ምክንያቱ ደግሞ ለሱ እድሜ መቁጠሩ ፋይዳ የለውም። በካርል ላጋፌልድ የፋሽን ልብስ ትርኢት ላይ ተሳታፊ ሆነ የምታውቀው ታዋቂዋ የብሪታንያ ዘፋኝ ሌሊ አለን ካል እጅግ ተሰጥቶ እንደነበረው እንዲህ ነበር የተናገረችው። በጣም የሚገርም ተሰጥኦ ያለው ሰው ነው። የሚወደውን ነገር ለዓመታት ለረዥም ጊዜ ሲሰራ ቆይቷል። እጅግ የሚደንቅ ሰው ነው። ይህንን ነገር ሰራ ብዬ ላወጣው የሚችለው አንድ ነገር ብቻ የለም። በጣም ብዙ ብዙ ነገሮች አሉት። ግን ሳልናገር ማለፍ የማልፈልገው ነገር የሻኔል ፋሽን ልብስ ትርኢት ድምተኛ ብቻ ሳልሆን ተካፋይም እንደሆን ጠይቆኝ፣ የፈሸነውን ልብስ አድርጌ ወደ መድረክ ሲወጣ የኔን ሙዚቃ ያዜም ነበረ። ይህ ከእኔ የማይጠፋ ከካርል ላገርፌልድ ጋር ያለኝ ድንቅ ተሞክሮ ነው። ከወተት የሚገኙ የተለያዩ ምርቶችን የሚያመርት ድርጅት ከነበራቸውና በዚያን ዘመን ትልቅና የተከበሩ የተማሩ ከተባሉ ቤተሰቦች ጋር ያደገው ካርል ላገርፌልድ በሰሜን ጀርመን የወደብ ከተማ ሀምቡርግ ተወለደ። ካርል አገፌልድ ከአንድ እህቶና ከወላጆቹ ጋር በሃምቡርግ ከተማ ሲኖር በጉርጉሮሳውያኑ 1944 ዓ ም ከተማዋ በቦምብ መደብደቧን ተከትሎ የካርል ወላጆች ልጆቻቸውን ይዘው መኖሪያቸውን በመቀየር ወደ ሌላኛዋ ሰሜናዊ ጀርመን ግዛት ሽሌዝቪክ ሆልሽታይን ኑሯቸውን ይመሰርታሉ። ካል ላገፌልድ ቤተሰቦቹ ልጆቻቸውን ይዘው ቦታ ቀይረው በመጡበት ከተማ ቀላልና ተመጣጣኝ ኑሮ ከሚኖሩ የገበሬ ልጆች ጋር ነበር ያደገው። ካል ላገፌልድ ከሕፃንነቱ ጀምሮ የተለየ ተሰጥኦ እንደነበረው ይነገርለታል። ወደ ትምህርት ቤት ሄዶ ትምህርት ከመጀመሩ በፊት አፉን ከፈታበት ከጀርመንኛ ቋንቋ ሌላ በገዛ ራሱ ፍላጎት እንግሊዝኛና ፈረንሳይኛ ቋንቋን ተምሮ በቋንቋው መግባባት ብሎም መጽሐፍ ማንበብን ጠንቅቆ ያውቅ ነበረ። ስዕልም ባገኘበት ነገር ሁሉ ላይ እየሳለ ይለማመድ እንደነበር ይነገርለታል። ካል ትምህርት ቤት ከመሄድ ይልቅ የአንድ ፈረንሳዊ ሰዓሌ ጥበብ ስራዎች ወደሚታይበት ቤተመዘክር መሄድንም ይመርጥ ነበረ። ካርል በጎርጎሮሳውያኑ 2014 ዓ ም ስለ እሱ በተሰራው ዘጋቢ ፊልም ላይ እንደተናገረው የምወደው ነገር ሁሉ የፈረንሳይን ነገር ነበር። ያን እፈልገው ነበር። ለዚያም ነው ከልጅነቴ ፈረንሳይኛ ቋንቋን የተማርኩት። ፈረንሳይኛ ቋንቋን ባልችል ኖሮ በፈረንሳይ ትምህርት ቤት መግባት አልችልም ነበር ብሏል። ካርል እያደገ እየጎለመሰ ሲመጣ ወደ ፈረንሳይ የመሄድ ምኞቱ እየጠነከረ መጣ። ላገፌልድ በጎርጎሮሳውያኑ 1950 ዓ ም የሽቶ የቦርሳና ሌሎች ፋሽን ቁሳቁሶችን የሚያቀርበው ክርስቲያን ዲዮር የተሰኘው ድርጅት በጀርመኗ ሃምቡርግ ከተማ የዘረጋውን አውደርኤ ከጎበኘ ከሁለት ዓመት በኋላ ወደ ፈረንሳይ የመሄድ ምኞቱን በጎርጎሮሳውያኑ 1953 ዓ ም አሳካ። ላገፌልድ ከእናቱ ጋር ፈረንሳይ መዲና ፓሪስ መኖር ከጀመረ በኋላ በ20 ዓመቱ ፓሪስ ላይ በተካሄደ አንድ የካፖርት ፋሽን ዲዛይን ውድድር ላይ ተሳትፎ የመጀመሪያውን የፋሽን ንድፍ ስራን አሸነፈ። ካርል የአንደኛና ሁለተኛ ደረጃ ትምህርቱን ከጨረሰ በኋላ የልብስ ቅድሙያን ብቻ ነው ያጠናቀቀው። በሰሜን አሜሪካ ዋሽንግተን ዲሲ በፋሽን ስራዎች ከዘጠኝ ዓመት በላይ በመስራት ላይ የሚገኘውና ድርጅቱ ማርክ ስታይል በሚል የሚታወቀው ወጣት የካርል ሞት ዓለም የፋሽን ፈጣሪ ንጉስን አቷል ሲል ተናግሯል። እኔ ራሴ በፋሽን ሕይወት ኖ ያለኝ እና ብዙ ሞዴሎችንም ዲዛይነሮችንም ወደ ኢንተርናሽናል ስታንዳርድ እንዲመጡ እናግዝ ቆይተናል። እንግዲህ ያው በዚህ ኢንዱስትሪ ውስጥ ስቶኝ በዚህ ኢንዱስትሪ አይከን የሆኑት እና ሌጀንደሪ የሆኑ ዲዛይነሮች በዓለም ላይ ያለ ኢንተርናሽናል ሚኒስትሪም ላይ ያሉትን ኢንፎርሜሽናቸው ብሎግ የሚያደርጉ ዌብሳይቶች ስላሉ አሜሪካ ውስጥ ያንዳንዱ ኢንፎርሜሽን ይደርሰናል። አሁን ሸኒያል እና ፈንዴ ክሎዚን ላይን መሪ ዲዛይነር ነው፣ ክሪቲቭ ዳይሬክተር ነው። እንግዲህ በአለም ላይ አሉ ከሚባሉ ዲዛይነሮች ዲዛይነር ነው እና ይህንን ትልቅ ፋሽን ፋዘር ነው የሚሉት እንዳው አሜሪካኖች የፋሽን አባት ነው የሚባለው፣ ትልቅ ሰው ነው። ያጣ ነው ጀርመናዊ መሆኑን አውቃለሁ። የመጀመሪያም እና እንግዲህ በፋሽን ደረጃ ጀርመንም አንድ ተጠቃሽ ነገር ነች። ግን ብዙ ጊዜ ጣሊያንና ፍራንስ ናቸው ብዙ ዲዛይን ስራዎችን ታይባቸው እና ጀርመንን ካስተሩ እንግዲህ አንድ ትልቅ ዲዛይነር ካሉ ትልቅ ቦታ ያለው ሰው ነው። እንደዚህ አይነት ሰዎች ሲሞቱ ላይክ ኢንዱስትሪውም በቃ እንደ ትልቅ ነገር እንደ ማጣት ነው የሚቆጠረው። ካርል በመጀመሪያ የተወዳደረበትን የካፖርት ንድፍ ስራ ካሸነፈ በኋላ በተለያዩ የፋሽን ድርጅቶች ውስጥ ተቀጥሮ ሰርቷል። በ963 ዓ ም ካርል ላገፌልድ ለመጀመሪያ ጊዜ አንድ የጥበብ ማህበርን በዳይሬክተርነት ማገልገል ጀመረ። በበርካታ የስራ ባልደረቦቹ እንዲሁም የድርጅቱ የፋሽን አጥናቂዎች ካርል በነበረው ታታሪ የስራ ስነ ምግባርና በጥንካሬው በመንፈስ ጽናቱ አድናቆትን እያተረፈ መጣ። ላገፌልድ ጸጉሩን በፖኒቴል ማስያዝና መነጽርን ማድረግ የጀመረው ገና ከጎልማሳነት ዘመኑ ጀምሮ ነበር። ካል፣ ለሆሊውድ፣ ለፓሪሱ፣ ለበርሊኑ የፋሽን መድረክ አዳዲስ የፋሽን ንድፍን በወረቀት ላይ የማስቀመጥ ስራ ካልጠመደው፣ በፓሪስ ታዋቂ ቡና ቤቶች ጥሩ ቡና መጠጣትን እንዲሁም ጥሩ የተባሉ መጽሐፍትን ለመግዛት በተለያዩ መጽሐፍት ቤቶች መዘዋወርን ያዘወትር እንደነበር ይነገርለታል። እንደውም ከንድፍ ስራ በተጨማሪ መጽሐፍ የመሰብሰብ ፍቅሩ የግል ቤተ መጽሐፍት እንዲከፍት እንዳስገደደው ይታወቃል። ካርል ላገፌልድ የታሪክ የስዕል፣ የፎቶግራፍ ጥራዝ እና የተለያዩ የፋሽን መድረክ ፎቶግራፎችን ጥራዝ ያካተተ ከ300 ሺህ በላይ መጽሐፍት እንዳሉት የታሪክ መዝገባት ያሳያሉ። ጥሩ ወይም መልካም የሳምንት መጨረሻ ነበረኝ ማለት የምችለው በሳምንቱ መጨረሻ የገዛኋቸውን መጽሐፍቶች ሳገላብጥና ማየት የቻልኩ ጊዜ ነው። መጽሐፍቶችን ሳይ፣ ጋደም ብዬ ሳነብ፣ በመሀል እንቅልፍ ሸለብ ሲያደርገኝ፣ እንደገና ትንሽ ሳነብ፣ ትንሽ ማስታወሻ ቢጤ ስጽፍ፣ እንደገና ሸለብ ሲያደርገኝና ሰዓት ስንት ሆነ ብዬ ሰዓት ሰዓቱን ሳላይ ከዋልኩ ይህ ቀን ለእኔ እረፍቴ ነበር ማለት ይችላለሁ ሲል ተናግሯል። በዩናይትድ ስቴትስ በተለያዩ የፋሽን መድረኮች ባህላዊ የኢትዮጵያን አልባሳት በተለያዩ ስፌቶች በማቅረቧ የምትታወቀው ሌላዋ የፋሽን ልብስ ቅድ ባለሙያ ሰሎሜ የታዋቂውን ጀርመናዊ የፋሽን ልብስ ቅድ ባለሙያ ስራዎች አድናቂ መሆኗን ትናገራለች። እንግዲህ ሱ ሁላችንም ትልቅ ሰው ነው። በዓለም አቀፍ ፋሽን ዓለም ውስጥ የታወቀ ሰው ነው እና ሁላችንንም ኢንስፓየር ያደረገ ሰው ነው። የእኔንም ጀኔሬሽንም ከኔን በፊት የነበሩትን፣ የሚቀጥሉትንም በክላሲክ የሚሰራቸውን ስራዎች ሁላችንም እንከታተለው ነበር። ለእኔም ትልቅ ኢንስፓየር የማደርገው ዲዛይነር ነው። በእውነት ለመናገር እንደው ግን ፋሽን ሲባል ምንድን ነው? ለአንቺ ፋሽን ማለት ምን ማለት ነው? ለእኔ ፋሽን ማለት እንደ አርት አድርጌ ነው የማየው። ምክንያቱም ፋሽን ማለት ልብሶችን ብቻ የምንለብሳቸው ልብሶች ብቻ አይደለም የምናያቸው። የራሳችን ቢሆን እንደ አርት አሁን ቤትሽ አርት እንደምታረጊው አይነት አርት ማለት ነው። ሁላችንም የተለያየ የራሳችን የሆነ የምንወዳቸው አይነት ስታይሎች ሊኖሩን ይችላሉ። እኔ የምለው እንደ አርት፣ እንደ ዩኒክ ስታይል ብዬ ነው ማስበው ለእኔ ለራሴ። እና ኢትዮጵያውያን እንግዲህ በዚህ በፋሽኑ አለም ምን ያህል ሄደናል? የትኛው ደረጃ ላይ እንገኛለን? ፋሽንን እንደው በአጠቃላይ በደረጃስ ማስቀመጥ ይቻላል? አዎ፣ በጣም የሚገርምሽ በአሁኑ አመት የኢትዮጵያን ፋሽን ኢንዱስትሪው በጣም የተሻሻለ ነው። በጣም እያደገ ነው። አሁን ለምሳሌ ባለፈው ዓመት ብዙ ኢትዮጵያኖች ኒውዮርክ ፋሽን ዊክ ላይ ተሳትፏል። የኢትዮጵያን አልባሳት፣ የኢትዮጵያን ፋብሪክ፣ የኢትዮጵያን ጨርቃ ጨርቆች፣ የኢትዮጵያን በሙሉ የእኛን ካልቸራል የሆነውን ነገር በሞደርን ስታይል ሰርተን አሳይተናል። አንደኛው ምዛ ላይ እኔ ነበርኩኝ። ሁለት ሺህ አስራ ሰባት ላይ ተሳትፍ ያለ ተጋብዤ ትልቁ ኒውዮርክ ፋሽን ዊክ ላይ ማለት ነው። በተለያየም ሀገር አሁን ብትሄጂ ፈረንሳይ ሀገርም ያሳ የሚያሳዩ ትልቅ ፋሽን ዲዛይነሮች አሉ። ኢትዮጵያም ደግሞ የታወቀ ሀባ ፋሽን ዊክ የሚባላል የሚዘጋጅ ኦክቶበር ላይ በየአመቱ አሁን አስራ አንደኛ አመታቸውን ያከበሩት ባለፈው አመት እዛም ሄጄ ነበረ። በጣም እያደገ በጣም ትልቅ ፈረንጆች የሚሰሩትን ያህል ፋሽን ልብሶች ሱምኛም የራሳችን የሀገራችንን ካልቸራል ነገር እያሳየን ሞደርን እያደረግን እያሳየን በተለያየ ዓለም ላይ ኢትዮጵያንም እያስተዋወቀ ነው ያለ ነው እና እያደገ ነው። ወደፊትም የሚያደርግ ነው የራሳችንን ሲባል እንግዲህ በጥጥ የተሰራ በሽመና የተሰራ ለማለት ነው። አዎ ሁሉም በእጅ የተሰራ የምንሰራቸው አሁን ለምሳሌ እኔ ፋሽን ዲዛይን የምንሰራቸው ሴቶች በሙሉ አሜሪካን ሀገርን ብኖር በተለያየ ስቴት እየዞርኩኝ ፋሽን አሳያለሁ። አሁን ለምሳሌ የሚቀጥለው ወር ላይ ኤሮዞን አገኛለሁ ማርች ሰላሳ ላይ በትልቅ በአሜሪካ የተለያዩ ዲዛይነሮች አሉ። አንዷ ኢትዮጵያዊ እኔ ነኝ። ያንን ያንንም ማሳየው ምንድን ነው ሁሉም በሽመና ፈትል፣ ጥልፉ ራሱ ጥልፉ ራሱ በእጅ የተሰራ እሱን የሚያሳይ ሞደርን የሆነ ሁሉም ሴት ማድረግ የሚችለውን ነገር እያደረግን ነው የምናሳየው። ካርላ ገፌልድ ከፋሽን ንድፍ ስራና መጽሐፍን ከመሰብሰብ ባሻገር ፎቶግራፍ የማንሳት ፍቅርም የነበረው ድንቅ የተባሉ ልዩ ጥበብን የተላበሱ በርካታ ፎቶግራፎችን ማንሳቱና በፋሽን ልብስ ትርኢት መድረኩ ያቀርብም እንደነበር ተነግሮለታል። ፎቶግራፎችን ማንሳቱንና በፋሽን ልብስ ትርኢት መድረኩ ያቀርብም እንደነበር ይታወቃል ካር ላገፌልድ በ1989 ዓ ም የሚወደውና አብሮት የሚኖረው ጓደኛው በኤድስ ቫይረስ በሞት ከተለየው በኋላ ራሱን በስራ ጠምዶ ለብቻው እስከ መጨረሻው ኖሯል ሞላ ያለ ቁመና የነበረው ካር ላገፌልድ በጎርጎሮሳውያኑ 20 ዓ ም ላይ በ13 ወራት ጊዜ ውስጥ 42 ኪሎ ቀንሶ ጥሩ ቁመና ይዞ በመድረክ መታየቱ አብዛኞች ተመልካቾቹን አስደምሞም ነበር። ከዚህ ሌላ ካርላ ገፌልድ ሲጃራና አያጤስም አልኮል መጠጥም እንደማይጠጣ ተዘግቦለታል ያልተመቸው ነገር ሲኖር በግልጽ ትችት በማቅረቡ የሚታወቀው ካርላገፌልድ በጎርጎሮሳውያኑ 2017 ዓም በአንድ የፈረንሳይ ቴሌቪዥን ጣቢያ ላይ በሰጠው ቃለ ምልልስ የጀርመን የስደተኞች ጉዳይ ፖለቲካን በግልጽ መተቸቱ የአንድ ሰሞን ወሬ ሆኖ ቆይቶ ነበር እንደ ካርላገፌልድ በሚሊዮኖች የሚቆጠሩ አይሁዶች በተጨፈጨፉበት ሀገር ጀርመን በሚሊዮን ለሚቆጠሩ ሙስሊሞች ጥገኝነት መስጠት አባይነት የሌለው ሲል ተናግሮ ነበር። በፋሽን ኢንዱስትሪው ዓለም ስሙ በገነነው በፓሪሱ የሻኔል ፋሽን ልብስ አቅራቢ ድርጅት በዋና አዘጋጅነት ከጎርጎሮሳውያኑ 1984 ዓ ም ጀምሮ እስከ ዛሬ ማለትም ይህችን ዓለም በሞት እስከተለየባት ቀን ድረስ ለ36 ዓመታት ያገለገለው ካርላ ገፌልድ ከ800 ሚሊዮን ዶላር በላይ ሀብት አለውም ተብሏል። ካላገርፌልድ ባለፉት ዓመታት በፋሽን ትርኢት መድረኩ ሲቀርብ በእቅፉ ይዟት ወደ መድረክ የሚወጣው የተባዘተ ንድፍ ጥጥ አይነት መልክ ያላት ሻፔት የሚል ስም የሰጣት ባለጠጉራማዋ ድመት ከ800 ሚሊዮን ዶላር ሀብቱ ላይ ወደ 125 ሚሊዮን ዶላር ውርስ ማግኘቷ ተነግሮላታል። አድማጮች በዚሁ የዕለቱን መሰናዶይን አጠናቀኩ አጠናቀቅኩ። አዜብ ታደሰ ነኝ። ጤና ይስጥልኝ።